የአርበኞች ግንቦት ሰባት ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ሎስ አንጀለስና አካባቢዋ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ተገናኝተው በወቅታዊ ሀገራዊ ጉዳዮች ላይ ተወያይተዋል። ዘጋቢያችን ዳንኤል አርጋው ጉባኤውን ተከታትሏል፣ የሚከተለውን ዘገባ ልኮልናል። የአርበኞች ግንቦት ሰባት በሎስ አንጀለስ አስተባባሪ ድጋፍ ኮሚቴ አዘጋጅነት ባሳለፍነው ቅዳሜ በተዘጋጀው ህዝባዊ ስብሰባ ላይ የንቅናቄው ዋና ጸሐፊ አቶ አንዳርጋቸው ጽጌ እንዳሉት የአርበኞች ግንቦት ሰባት ንቅናቄ ሜዳ ላይ ካሉ ታጋዮችና ከሀገር ውጭና ከሀገር ውስጥ ካሉ አባላት ጋር ባደረገው የድምፅ አሰጣጥ አብላጫ ቁጥሩን የያዘው ንቅናቄው ራሱን ወደ ፓርቲነት ቀይሮ ለመንግስት ስልጣን የሚወዳደርበትን ስምምነት ላይ መድረሱን ገልጸው ይሁንና አሰራሩ ዲሞክራሲ የተላበሰ የሆን ዘንድ በጉባኤው ሙሉ በሙሉ መጽደቅ እንዳለበት አስረድቷል። በውጭ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያዊ አገርን ለመገንባት ተዝቆ የማያልቅ አቅም እንዳላቸው ጠቁመው በብዙ መስዋዕትነት የተገኘው ድል በመቻቻልና በመደማመጥ መንፈስ እጅ ለእጅ በመያያዝ የተገኘውን ድል እንዳይባክን አሳስቧል። ከዚህ በኋላ እንደዚህ አይነቱ መስዋዕትነት በሚከፈልበት ትግል ስለማናልፍ ነገሮች ቀለሉበት ሁኔታ ውስጥ እየገባን ነው። በዚህ በቀለለ ሁኔታ የሚደረግ ትግል እንደ ድሮ ስለማይከብድ ቁጥሩም በርካታ የሆነ ሰው ይቀላቀልበታል። አገር ቤት እንዳልመለስ እሆናለሁ፣ ሆናለው አባትና እናቴ ቢሞቱ መቅበር ባልችልበት ሁኔታ ውስጥ እገባለሁ ወይ ትንሽ ንብረት ቋጥር ያለው እሷን ወያኔ ወስዳታል የሚል ስጋት የሌለበት ቁጥራቸው 40 50 ከመሆን በሺህ የሚቆጠር የምትሆንበት ዘመን የመጣ ይመስለኛል። ሀገርን የኢትዮጵያ ዲያስፖራ ሊታደግ የሚችልበት አቅሙ በደንብ ተመንዝሮ ገና አላለቀም። አሁን ሀገር ላይ የተተከሉ ተምቾችን ለመንቀል ትግል የተደረገው ሀገር ሁሉ አገር በመገንባት አችን አገር ካለችበት አጠቃላይ ችግር ለመንቀል የዲያስፖራው ጉልበት ተዝልቆ የሚያልቅ አይደለም። የኢትዮጵያ ተሀድሶ በድህምነት የኢትዮጵያን ዲያስፖራ በአግባቡ መጠቀም የሚችል መንግስት፣ ከመምጣትና ካለመምጣት ጋር የተያያዘ ነው። በብዙ መልኩ ተአምር መስራት የምትችሉ መሆናችሁን አውቃለሁ። የሚቀጥለው ትግል ቁጥርና በዝቶ አንድነትን አጠናክሮ ትንሽ ልዩነትን ተሻችሎ የሁሉ መስዋዕትነት የተከፈለበት የኢትዮጵያ የመጨረሻ እድል ቀል አይደለም። ይሄ ከዚህ በኋላ ይቺ ሀገር ሌላ እድል ታገኛለች ብላችሁ ታስቡ ከሆነ እኔ ነብይ አይደለሁም፣ ግን እንደ ነብይ መናገር የምችለው አታገኝም። ይሄ እድል እንዳይባክል፣ ይሄ እድል እንዳይባክል እጅ ለእጅ ተያይዛችሁ ሀገሪቷ ብዙ መንገዶች መሄድ የሚገባትን ጉዞ ጎማዋን አንዴች ትሽከረከር ድረስ ከዛ በኋላ ግድ የላችሁም፣ እራሷ ትሽከረከራለች። የዲሞክራሲው ጎማ አንዴት እንዲሽከረከር የመብት የነጻነቱ ጎማ፣ የብልጽግናው ጎማ አንዴት እንዲሽከረከር ይሄንን ማድረግ ከቻላችሁ ከዛ በኋላ መተኛት ትችላላችሁ፣ ጡረታ መውጣት ትችላላችሁ። እስከዛው ድረስ ግን አደራችሁን፣ የተጀመረውን ትግል አጠናክራችሁ እንድትቀጥሉ ነው ማሳስበው። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። በዚህ ህዝባዊ ጉባኤ ላይም ከተሳታፊዎች ስለ ግንቦት ሰባት ንቅናቄና የወደፊት ፕሮግራም እና ዕቅድ እንዲሁም በወቅታዊ ሀገራዊ ጉዳዮች ዙሪያ ጥያቄዎች ቀርበው ከንቅናቄው ጸሐፊ ከአቶ አንዳርጋቸው መልስ ተሰጥቶባቸዋል። ምርጫው ሰላማዊ እና ፍታዊ ይሆናል ብለው ያስባሉ ወይ ተብሎ ለቀረበላቸው ጥያቄ አቶ አንዳርጋቸው ሲመልሱ፣ ምርጫው ሰላማዊና ዲሞክራሲያዊ ፍታዊ ይሆናል ብለን ያናስባለን ምክንያቱም ይሄን የምናስበው መቋቋም የሚገባቸው ከምርጫ ጋር የተያዙ ነገሮች እንደሚቋቋሙ ተስፋ ስለምናደርግ ነው። ከዶክተር አብይ ጋር በዚህ ስምምነት ነ ፤ ሁለተኛ የነሱ ቁርጠኝነት አይተቋለ። እነሱ በኢትዮጵያ ዲሞክራሲ ሊኖር ይገባዋል የሚለው እምነታቸው የሆነቸው በሌላው ቦታ ላይ ፈረጆችን ለማስደሰት አይደለም። እንደነመለሰ ወይም ፈረጅ እርዳታ ዲሞክራሲ ስላለን እርዳታ እናገኛለን በሚል ደላለ ወይም ደግሞ ዲሞክራሲ የሚባሉ ጽንሰ ሀሳቦችን ከተለያዩ መጽሐፎች በመለካቀም ጥቅስ ለመጥቀስ እና ለመደርር እንደመለስ በማሰብ አይደለም ሚመጣው አገሪቷ ሄዳ ደርሳበት ከነበረው

ဗဒံကြဝါရီဆရှိညုတ်ဗတမယောဘောတ္တရူရံဘစ္စောင်းတယ်ဘောတ္တရူရံစတိုင်ကိ छ, ုရိပတ်တာပေါ့။ဒါရေနာဝီနာရမတခင်းကိုရတာမကောင်းတာလည်းပဲစိကူအန်တ Bundan

በመጨረሻም አቶ አንዳርጋቸው ጽጌን በሎስ አንጀለስ ከተማ ስለተደረገላቸው አቀባበልና ስለ ህዝባዊ ጉባኤው የተሰማቸውን ስሜት ያጋሩኝ ዘንድ አጭር ቆይታ አድርጌ ነበረ። እጅግ በጣም የሚያስደስት ነበረ። ከፍተኛ የሆነ መግባባት፣ ኃላፊነት የተሰማው ተቆርቋሪነት የሚታይበት ስብሰባ ነው። እግረ መንገዴንም እኔ በታሰርኩበት ሰዓት ላይ ሎስ አንጀለስ የሚገኙት ትውልደ ኢትዮጵያ ላደረጉት ትግል ምስጋና ማቅረቢያ መድረክ ነው የነበረ። ህዝቡ ስሜቱ በጣም ጥሩ ነው። የመጣውን ለውጥ ተስፋ ያይበታል። እንዲሳካ ጥልቀት እንዲያገኝ ያቁን ሁሉ እንደሚሰራ ነው የተረዳሁት። አንድ ሁለት ጊዜ መጥቼ ነበረ መጀመሪያ በቅንጅት ዘመን በኋላ ግን ግንቦት ሰባት ከተቋቋመ በኋላ አንድ ጊዜ ብቻ ነበር። ግን እንዳሁኑ ኢትዮጵያውያን መንፈስ የተነቃቃበት ተስፋ የሚያዩበት ሁኔታ አይቻላቅም። ይሄ ከፍተኛ ለውጥ ነው። ሰላም ይኖራል፣ መረጋጋት ይኖራል። በዘር ላይ ተመሰረተ ፖለቲካ አቁሞ በዜግነት ላይ ተመሰረተ ሀገራዊነት የሚጠብቅበት ሁኔታ ይመጣል። ከዛ ደግሞ አሰቃቂ የሆነ የሀገራችን የማህበራዊ ና የኢኮኖሚ ችግሮች የሚፈቱበት ሁኔታ ይመጣል የሚል ተስፋ ነው ያለው የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ፣ ከሎስ አንጀለስ ካሊፎርኒያ።